በአማራ ክልል ምዕራብ ጎንደር ዞን ከሚገኘው የመንግስታቱ ድርጅት የአውላላ መጠለያ ጣቢያ ወጥተው መኖሪያቸውን መንገድ ዳር ያደረጉት የሱዳን ስደተኞች ባለፈው ቅዳሜ ሐምሌ 13 ቀን 2016 ዓ ም ምሽት ላይ ታጣቂዎች በከፈቱባቸው ጥቃት ሰዎች መገደላቸውንና መቁሰላቸውን ከስደተኞቹ አንዱ የሆነው አብዱል ሰመድ ናስር ለአሜሪካ ድምፅ ገልጿል። ከምሽቱ አንድ ሰዓት ላይ የተወሰኑ ታጣቂዎች ወደ ተጠለልንበት ጫካ በሶስት አቅጣጫዎች መተኮስ ጀመሩ። በጥቃቱም ባልና ሚስት የሆኑ ሁለት ሰዎች ተገድለዋል። ሟቾቹ የዘጠኝ ወር ሕፃንን ጨምሮ የአምስት ልጆች ወላጆች ነበሩ። በጥቃቱ ሌሎች ብዙዎችም ቆስለዋል። በአውላላና በኩመር የመጠለያ ጣቢያዎች የጸጥታ ችግርና የአገልግሎት እጥረት ገጥሞናል፣ በሚል መጠለያዎቹን ለቀው በመውጣት ላለፉት ሰማንያ ቀናት መኖሪያቸውን በመንገድ ዳር ያደረጉት ሱዳናውያኑ ስደተኞች የተለያዩ ችግሮችን እየተጋፈጡ መሆናቸውን ሌላው አስተያየት ሰጪ አህመድ አባስ ለአሜሪካ ድምፅ አመልክቷል። ሕይወታችን በጣም ያስጠላል። ክረምት ነው፣ በሽታም አለ፣ እራብም አለ። ምንም እርዳታም የመጣንም የለም። በሱ ላይ ደግሞ ያው በጥይትም እስካሁን ወደ ሰላሳ ሶስት ነው ሰላሳ አራት የሚሆን ጥይት ለቅመናል የመቱን ትናንትና ስለ ጉዳዩ በአሜሪካ ድምፅ የተጠየቀው የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህፃሩ ዩኤንኤችሲአር በሰጠው የኢሜይል ምላሽ ከአውላላ መጠለያ ጣቢያ ወጥተው መኖሪያቸውን በጎዳና ዳር ያደረጉት የሱዳን ስደተኞች ወንጀለኞች ሲል በገለጻቸው ታጣቂዎች ጥቃት እንደደረሰባቸው አስታውቀዋል። በጥቃቱም ቢያንስ ሁለት ሰዎች መገደላቸውንና ሌሎች ዘጠኝ ሰዎች ደግሞ መቁሰላቸውን አመልክተዋል። ዓለም አቀፉ የስደተኞች ተቋም በዚያው በአማራ ክልል መተማ ወረዳ ውስጥ የተሻለ የጸጥታ ሁኔታ እንዳለው በተገለጸ አፍጥጥ በተባለ ቦታ ላይ አዲስ የመጠለያ ጣቢያ ማቋቋሙን ተናግረዋል። ስደተኞቹንም ከአውላላና ከኩመር መጠለያዎች ወደዚያ ማዛወር መጀመሩን ተቋሙ ጠቅሰው ትላንት እሁድ 561 ስደተኞች ወደዚያው መዛወራቸውን አስታውቀዋል። አዲሱ መጠለያ 12500 ስደተኞችን እንዲይዝ ተደርጎ መዘጋጀቱንም አመልክቷል። መኖሪያቸውን በመንገድ ዳር ያደረጉት የሱዳን ስደተኞችም ወደ አዲሱ የመጠለያ ጣቢያ በመዛወሩ ሂደት እንዲተባበሩ ግፊት ማድረጌን እቀጥልበታለሁ ብለዋል ዩኤንኤችሲአር። በመንገድ ዳር ኑሯቸውን እየገፉ ካሉት ሱዳናውያን አንዱ የሆነው አብዱል ሰመድ ናስር በሰጠው ቃለ መጠይቅ የዩኤንኤችሲአር እና የኢትዮጵያ ባለሥልጣናት ስደተኞቹን አፍጥጥ ወደሚባለው መጠለያ እንዲዛወሩ እንደጠየቋቸው ጠቁመው ስደተኞቹ ግን ፈቃደኞች እንዳልሆኑ ገልጸዋል። ኃላፊዎቹም ወደ አፍጥጥ የማትሄዱ ከሆነ ለሚደርስባችሁ ችግር ኃላፊነት አንወስድም እንዳሏቸውና ሲጠብቋቸው የነበሩት የጸጥታ አካላትም ከስፍራው መነሳታቸውን ተናግረዋል። የቅዳሜው ጥቃት የተፈጸመውም ጥበቃው ከተነሳ በኋላ መሆኑን አውስተዋል። የተሻለ ጸጥታ አለው ወደሚባለው አዲሱ የአፍጥጥ መጠለያ ጣቢያ ለምን እንደማይሄዱ በአሜሪካ ድምፅ የተጠየቁት ስደተኞቹ ከአንድ ዓመት በፊት ከመተማ ጊዜያዊ ማረፊያ ወደ አውላላ መጠለያ ሲያመጡንም የጸጥታና የደህንነት ዋስትና አለው ብለውን ነበር። የሆነው ግን ሌላ ነው ብለዋል። በአውላላ የገጠመን የጸጥታ ችግር በአፍጥጥ መጠለያም ያጋጥመናል ብለን እንሰጋለን የሚለው ሱዳናዊው አስተያየት ሰጪ አህመድ አባስ፣ ፍላጎታችን ከኢትዮጵያ መውጣት ነው ብለዋል። ከመተማ ወደዚህ ወደ አውላላ አመጡና ምንም ጠባቂ አልነበረንም። ሁሉ የነበረን ተዘረፍነ። እንደሱ ያደርጋሉ ያመጠዋል ሳምንት አስር ቀን ያደርጋል ፌዴራሉ ይሄዳሉ ብቻ አንድ እና ልናምናቸው አልቻልንም። አንድ አመት ከሁለት ወር ትንሽ አይደለም። የት ነው አሁን የምትፈልጉት? ምንድነው ጥያቄያችሁ? ጥያቄያችንማ በሰላም ያለው ሀገር ውሰዱን። እኛ ከጦርነት ወጠን ወደ ጦርነት አንቀመጥም። ሰላም ያለው ሀገር ውሰዱን። ከኢትዮጵያ ውጭ ማለት ነው? አዎ። ወደ አፍጥጥ መጠለያ ጣቢያ ተዛውረዋል ከተባሉት የሱዳን ስደተኞች መካከል የሆነው መሐመድ ሐሚድ በበኩሉ ካለፈው ሳምንት አርብ ጀምሮ ከአውላላና ከኩመር መጠለያዎች ስደተኞች በሃያ 20 አውቶቡሶች ተጭነው ወደ አፍጥጥ መዛወራቸውን ተናግረዋል። በአዲሱ መጠለያ ጣቢያ የተሻለ የጸጥታ ይዞታ እንደሚኖርም እምነቱን ገልጿል። ተሸሂድ አጠገብ ወደ ስድስት ኪሎሜትር ስለሆነ በጣም በጣም በጣም በጣም ሰላም ንትናለው ማለት ነው። ስለዚህ የተሻለ ነገር እንደሚኖር ተስፋ ታደርጋላችሁ? አውላላ ተውቃል። ማሳ በፊት አንሰኛም ሙሉቅ ማሳ ነው ያለበት እኛ መጀመሪያ የመጣ ነው። ከትላንትና ወዲህ ነው እኛ ነው። በጣም ጥብቅ የነበረን ጥበቃ ራሱ እንደዚህ አይነት አይደለም፣ ግን አልሐምዱሊላህ እንትና አሁን በጣም አሪፍ ይሆናል። አርብለት ነው የተጀመረው ማለት ነው። አርብለት እኛ መጀመሪያ የመጣ ነው ማለት ነው። በኩመርና በአውላላ መጠለያ ጣቢያዎች እንዲሁም በጊዜያዊ ማረፊያ ስፍራዎች ያሉትን ስደተኞች በሙሉ ወደ አዲሱ የአፍጥጥ መጠለያ በማዛወር አውላላንና ኩመርን በሂደት የመዝጋት እቅድ እንዳለው የገለጸው ዩኤንኤችሲአር በመንገድ ላይ ለመቆየት የወሰኑ ሱዳናውያን ለደህንነታቸው እንደሚያሰጋቸው አመልክቷል። ስደተኞቹ የኢትዮጵያ መንግሥትን የስደተኞች አስተዳደር ሕግንና ደንብን እንዲያከብሩም ጠይቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ